substitution drills ودى كاتما على لك ودى كاتما هادى ودى كاتما هادى كاتما هادى كاتما هادى كاتما هادى ከተማ ውስጥ ስራ አትሰሪም። ከተማ ውስጥ ስራ አትስሪ። ለተማሪዎች ገንዘብ ትሰጣላችሁ። ለተማሪዎች ገንዘብ ስጡ። ለተማሪዎች ገንዘብ አትሰጡም። ለተማሪዎች ገንዘብ አትስጡ። دب داب بيت سفى علش داب بيت صافى داب بيت سفى ام بيت صافى اهو تشت اهو شت ሆቴል ውስጥ ምግብ አትሸጥም። ሆቴል ውስጥ ምግብ አትሽጥ። ሚኒስትሩን ትገናኛላችሁ። ሚኒስትሩን ተገናኙ። ሚኒስትሩን አትገናኙም። ሚኒስትሩን አትገናኙ። ትምህርትህን ትማራለህ። ትምህርትህን ተማር። ትምህርትህን አትማርም። ትምህርትህን አትማር። ከአገርሽ ትመለሻለሽ። ከአገርሽ ተመለሽ። ካገርሽ አትመለሽም። ካገርሽ አትመለሽ። አንድ ጥሩ ሆቴል ትገዛላችሁ። አንድ ጥሩ ሆቴል ግዙ። አንድ ጥሩ ሆቴል አትገዙም። አንድ ጥሩ ሆቴል አትግዙ። ለአባትና ለእናትሽ ቤት ትገዣለሽ። ለአባትና ለእናትሽ ቤት ግዢ። ለአባትና ለእናትሽ ቤት አትገዥም። ለአባትና ለእናትሽ ቤት አትግዢ። ወደ ውጭ ጉዳይ ሚኒስቴር ትሄዳለህ። ወደ ውጭ ጉዳይ ሚኒስቴር ሄድ። ወደ ውጭ ጉዳይ ሚኒስቴር አትሄድም። ወደ ውጭ ጉዳይ ሚኒስቴር አትሄድ። የትምህርት ሚኒስትር ትሆኛለሽ። የትምህርት ሚኒስትር ሁኚ። የትምህርት ሚኒስትር አትሆኝም። የትምህርት ሚኒስትር አትሁኝ። ስራችሁን ትጀምራላችሁ። ስራችሁን ጀምሩ። ስራችሁን አትጀምሩም። ስራችሁን አትጀምሩ። ለመኪናሽ ብዙ ገንዘብ ትከፍያለሽ። ለመኪናሽ ብዙ ገንዘብ ክፈይ። ለመኪናሽ ብዙ ገንዘብ አትከፍይም። ለመኪናሽ ብዙ ገንዘብ አትክፈይ። አዲስ ትምህርት ቤት ትከፍታላችሁ። አዲስ ትምህርት ቤት ክፈቱ። አዲስ ትምህርት ቤት አትከፍቱም። አዲስ ትምህርት ቤት አትክፈቱ። ገንዘባችሁን ትወስዳላችሁ። ገንዘባችሁን ውሰዱ። ገንዘባችሁን አትወስዱም። ገንዘባችሁን አትውሰዱ። አባትና እናትክን ትፈልጋለህ። አባትና እናትክን ፈልግ። አባትና እናትክን አትፈልግም። አባትና እናትክን አትፈልግ። ስለ አገርህ ዛሬ ትገልጻለህ። ስለ አገርህ ዛሬ ግለጽ። ስለ አገርህ ዛሬ አትገልጽም። ስለ አገርህ ዛሬ አትግለጽ። ነገ ከሰዓት በኋላ ይመጣሉ። ነገ ከሰዓት በኋላ ይምጡ። ነገ ከሰዓት በኋላ አይመጡም። ነገ ከሰዓት በኋላ አይምጡ። ቁርስህን ለመብላት ትመጣለህ። ቁርስህን ለመብላት ና። ቁርስህን ለመብላት አትመጣም። ቁርስህን ለመብላት አትምጣ። ጥሩ መጽሐፍ ይጽፋል። Der Rum ist auf. Der hotel auf. Der Rum ist hotel auf. Hotel Der ፊቴን እታጠባለሁ። ፊቴን ልታጠብ። ፊቴን አልታጠብም። ፊቴን አልታጠብ። ነገ ተማሪዎቹን ይገናኛሉ። ነገ ተማሪዎቹን ይገናኙ። ነገ ተማሪዎቹን አይገናኙም። ነገ ተማሪዎቹን አይገናኙ። አሜሪካዊው እዚህ ይቆያል። አሜሪካዊው እዚህ ይቆይ። አሜሪካዊው እዚህ አይቆይም። አሜሪካዊው እዚህ አይቆይ። ሴትየዋ ልጇን ወደ አሜሪካ ትልካለች። ሴትየዋ ልጇን ወደ አሜሪካ ትላክ። ሴትየዋ ልጇን ወደ አሜሪካ አትልክም። ሴትየዋ ልጇን ወደ አሜሪካ ትላክ። ገንዘቡን ለእርሶ እመልሳለሁ። ገንዘቡን ለእርሶ ልመልስ። ገንዘቡን ለእርሶ አልመልስም። ገንዘቡን ለእርሶ አልመልስ። አቶ ከበደና ወንድሙ አስተማሪዎች ይመስላሉ። አቶ ከበደና ወንድሙ አስተማሪዎች ይምሰሉ። አቶ ከበደ እና ወንድሙ አስተማሪዎች አይመስሉም። አቶ ከበደ እና ወንድሙ አስተማሪዎች አይምሰሉ። ሰውየው ይመጣል። ሰውየው ይምጣ። ሰውየው አይመጣም። ሰውየው አይምጣ። ስለ አዲስ አበባ ነግራታለሁ። ስለ አዲስ አበባ ልንገራት። ስለ አዲስ አበባ አልነግራትም። ስለ አዲስ አበባ አልንገራት። እዚህ ከተማ ውስጥ ትኖራለች። እዚህ ከተማ ውስጥ ትኑር። እዚህ ከተማ ውስጥ አትኖርም። እዚህ ከተማ ውስጥ አትኑር። እህትና ወንድማቸውን ይረዳሉ። እህትና ወንድማቸውን ይርዱ። እህትና ወንድማቸውን አይረዱም። እህትና ወንድማቸውን አይርዱ። ሲጃራ ያጨሳል። ሲጃራ ያጭስ። ሲጃራ አያጨስም። ሲጃራ አያጭስ። አባቷ ቤት ታድራለች። አባቷ ቤት ትደር። አባቷ ቤት አታድርም። አባቷ ቤት አትደር። መኪናውን አደርሳለሁ። መኪናውን ላድርስ። መኪናውን አላደርስም። መኪናውን አላድርስ። አስተማሪውን ያመሰግኑታል። አስተማሪውን ያመስግኑት። አስተማሪውን አያመሰግኑትም። አስተማሪውን አያመስግኑት። በጣም ጥሩ ምግብ ያመጣል። በጣም ጥሩ ምግብ ያምጣ። በጣም ጥሩ ምግብ አያመጣም። በጣም ጥሩ ምግብ አያምጣ። የአማርኛ ጋዜጣ ታነባለች። የአማርኛ ጋዜጣ ታንብብ። ታንብ። የአማርኛ ጋዜጣ አታነብም። የአማርኛ ጋዜጣ አታንብ። አታንብብ። ጊዮን ሆቴል አርፋለሁ። ጊዮን ሆቴል ልረፍ። ጆን ሆቴል አላርፍም። ጆን ሆቴል አልረፍ። አገራቸውን ያሳያሉ። አገራቸውን ያሳዩ። አገራቸውን አያሳዩም። አገራቸውን አያሳዩ።